ደዳብ የስደተኞች መጠለያ ቀበሌ እጣ ፈንታ ለመወሰን ከኬንያ መንግስት ጋር በቅርብ እየሰራ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታውቋል። ኮሚሽነሩ ትላንት ባወጣው መግለጫ በመጠለያው ውስጥ እየኖሩ ሳለ ስደተኞቹ ዘላቂ መፍትሄ እየፈለግን መሆኑን አመልክቷል። ደዳብ የስደተኞች ሰፈር ውስጥ የሚኖሩ ስደተኞች የመጠለያው መዘጋት ወሬ በተነሳ ቁጥር በስጋት እንደሚጨነቁ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ያመለክታል። ወደ ገልሞ ዳዊት ዘገባ እንዝለቅ። ትላንት የተባበሩት መንግስታት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ በሰጠው መግለጫ በደዳብ ላሉ ስደተኞች መፍትሄ ለማፈላለግ ከኬንያ መንግስት ጋር በቅርበት እየሰራ መሆኑን ይፋ አድርገዋል። ፈትያ አብድላ የዩኒሲያር ኬንያ ቅርንጫፍ ቢሮ ተወካይ ለጋዜጠኞች በሰጡት መልስ በደዳብ ላሉ ስደተኞች መፍትሄ እያፈላለግን ነው ብለዋል። መፍትሄዎቹ የተለያዩ ናቸው። አንደኛው ስደተኞቹን በፈቃደኝነት ወደ ሀገራቸው መመለስ። በደዳብ የሚኖሩ ስደተኞች ብዙዎቹ የሱማሌ ዜጎች ናቸው። ይህ ፕሮግራም አሁንም እየሄደ ነው። በፍጹም በፈቃደኝነት ላይ የተመሰረተ ነው ሲሉም በየትኛው የሶማሌ ክፍል ሊመለሱ እንደሚፈልጉ አሳውቀውን ነው እንዲመለሱ የሚሆነው። በዚህ ዓመት ስድስት መቶ ስደተኞች በፈቃደኝነት ተመልሰዋል። ሁለተኛ በደዳብ ያሉና እስካሁን ያልተመዘገቡ ስደተኞችን ለመመዝገብ እያሰብን ነው። ሌላው ደግሞ ስደተኛ ሆነው ከአካባቢው ህብረተሰብ ጋር በጋብቻ የተዛመዱ አሉ። በቅርብ ደዳብ ሄጄ ስደተኛውና የአካባቢው ህብረተሰብ እንዴት አብሮ እንደሚኖሩ ታዝቤያለሁ። በጣም ነው ተደጋግፈው እየኖሩ ያሉት። ተጋብተዋል፣ ተዋልደዋል። ልጆቻቸው ዐሥራ ስምንት ዓመት ሲሞላቸው ምንድን ነው የሚደረገው? አንዱ ጥያቄ ይሄ ነው። ሌላው ደግሞ እነኚህን ስደተኞች ወደ ካኩማ ማዛወር ነው። ይህም በፈቃደኝነት ላይ የተመሰረተ ነው የሚሆነው ምክንያቱም ዩኤንኤችሲአር በካኩማ ቢሮ አለው። ስደተኞችንም የሚረዳበት ፕሮግራም አለው። እንደ አውሮፓውያን አቆጣጠር በ1992 የሶማሌ ስደተኞችን ለማስጠለል የተቋቋመው የድዳብ ካምፕ ለ29 ዓመታት በቦታው ቆይቷል። በመጠለያው ለሚኖሩ የሰብዓዊ ድጋፍ የሚያቀርቡ የተባበሩት መንግስታት የስደተኞች ጉዳይ ቢሮ እንደሚለው ዛሬም በካምፑ ከተለያዩ ሀገሮች የተውጣጡ ከ280 ሺህ በላይ ስደተኞች ይገኛሉ። ነገር ግን ካምፑን የሚያስተዳድረው የኬንያ መንግስት ደዳብ ለሀገሬ ደህንነት ስጋት ነው ሲል ከአንዴም ሁለቴ ሊዘጋ ውሳኔ ያሳልፈዋል። በቅርቡ መጋቢት ሃያ አንድ 2011 ዓ ም የቶምሰን ሮይተርስ የዜና ወኪል ከዩኤንኤችሲአር አገኘው ብሎ ባሰራጨው ዜና የኬንያ መንግስት አሁንም ደዳብ ለአገሬ ደህንነት አስጊ ነው ሲል በዚህ ዓመት አጋማሽ እንዲዘጋ ውሳኔ ያሳልፈዋል ብለዋል። በደዳብ ያሉ የኢትዮጵያ ስደተኞች ተወካዮች እንደሚሉት በካምፑ ከ10 ሺ በላይ ትውልድ ኢትዮጵያውያን ስደተኞች ይገኛሉ። ከድራሚድ ለአስራ ሁለት ዓመታት በደዳብ ኖረዋል። በአሁኑ ሰዓት እውነቱ በየጊዜው ነው ይሄ ነገር የተባለ ያለው። ባለፈው ሁለት አመት ነው። አንድ አመት በፊት እንደዚህ ተብለን ነበረ። ከስድስት ወር በፊት ተነሱ ተብሎን የተነሱት ወደ ካል በሚባል ቦታ ሄደዋሉ። ወደ ካኩማ ኤሪያ ነው። እዛ ሄደዋሉ እና የተቀራ ነው እዚሁ አለን። እንደገና በሰሞኑ ደግሞ እንደዛው በስድስት ወር ውስጥ ኦገስት ባለው ጊዜ ውስጥ ሪፊጂ እንዲነሳ የሚል መግለጫ ውስጥ የኬንያ መንግስት፣ በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በሽብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው። ያው ግማሹ በቃ የምናደርገው ነገር አናቅም። በእርግጥ ለምን በየጊዜው ነው ይሄ ነገር የተከሰተ ያለው። አሁኑ ግን የመጨረሻ ሴፕ ነው። አሁን ይነሱልኝ ብለዋል። እና ኬንያ መንግስት የት እንደሚያደርገን የት መወሰን እንጃ። ግማሹ ደግሞ የት እንሂድ፣ ወደ ሌላ ሀገር መሄድ አሰበን። ግን አንዳንድ ሰው ልጅ አለው ምን ያለው እንግዲህ ግራ ገብቶት የሚሆነውን እየጠበቅን ነው። ውሳኔ ለማስተላለፍ የኬንያ መንግስት ወይም ድጋፍ ስጪ ድርጅቶች ስደተኞችን እያወያዩ ይሆን? ከድር ይመልሳል። እንግዲህ በመሪዎች በኩል ደርሶናል። እኛን ሪፍጂን ምንም የሚያማክሩ ነገር የለም። በእርግጥ የእኛ መሪዎች የሚባሉት እንትኖች የኪን መሪዎች የተለያዩ እነሱ ሰብስቦ ማለት ነው ቁርጡን እንደ ቆረጠ ነው ለዩኒሻ ራሱ እንደ ዱቢዳን የተነገረው። ከዛ በኋላ ውሳኔ ውሳኔ ነው እና ሊነሳልኝ ይገባል የሚል ቁርጥ እንትን ነው ያስተላለፈው፣ ማለት ነው በስብሰባት ተነግረዋል ይሄ ነገር። ከዛ በኋላ ግን ምን እንደሚሆን ወይ መቼ መቼ የተባለበት ጊዜ እስከ ኦገስት የሚለው ነው። ከዛ በኋላ ምን እንደሚሆን እንግዲህ ቁጭ ብለን የጠበቅነ ያለ ነው። ከድር እንደነገረኝ ከሶስት ወንድሞቹ እና ሁለት ከእህቶቹ ልጆች ጋር ነው ደዳቢፎ በሚባል ቦታ የተጠለሉት። ኤጀንሲ ወዴት እንደሚወስደን ጠብቀን ያለ ነው። ምክንያቱም ይሄ ቦታ አይሆንም፣ ተነሱ ሲንባል ማነሳት ነው ግን ያው ግማሹ ደግሞ ይሄን የማይደግፍም አለ በብዛት ልጆች ያላቸው አሉ እና ይህ በጣም አስቸጋሪ ሁኔታ ነው ግን ለማንኛውም ፈጣሪ እንዴት እንደሚያደርገን ያው ማየት ነው እንጂ እኛ አቅም የለን እ አምስት ሰዎች ነን ብያሃለው እንዴት እንደሚያደርጉን በኤጀንሲ በኩል የጠበቅኩ ነው ከዚህ ውጭ የሚያደርገው አቅምም የለኝም የት የለው ነገር ምስስ ፈትያ የኬንያ መንግስት በስድስት ወር ዕዳ መዘጋት አለበት የሚለውን መረጃ አስመልክተው በሰጡት መልስ ድርጅታቸው አሁንም ከሀገሩ መንግስት ጋር በቅርበት እየተነጋገረ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።